የአድማጮች ማህደር። ሰላም ጤና ይስጥልን። የአድማጮች ማህደር ዝግጅት ተከታታዮቻችን በጽሑፍ እንዲሁም በድምፅ ከእናንተ የደረሱንን መልእክቶች መልሰን ወደ እናንተ የምናደርስበት ዝግጅት እነሆ ጀምሯል። አብራችሁም ቆዩ። አብዱ ሽፈራው ከደቡብ ወሎ ወረባቦ በጻፉልን መልእክት ዝግጅታችንን እንጀምራለን። ሰላም ጤና ይስጥልን። የተከበራችሁ ዶች ብለዎች ዛሬ ደግሞ ይችን አጭር መልእክት አደርሱልኝ። በዚህ በደቡብ ወሎ ወረባቦ የኤጀርሳ ወጣቶች ባልተፈለጉ ሱሶች እየተጠቁ ይገኛሉ። የስራ አጥ ቁጥርም እየጨመረ ነው። እዚሁ የወረባቦ ቀበሌዎች ግን ማለትም 01 ሀራ፣ 02 ቡልቡሎ፣ 03 ወራቃና 01 ቢስቲማ የቀበሌ ወጣቶች የስራ እድል ተፈጥሮላቸው ውጤታማ ሆነዋል። ነገር ግን የ02 የኤጀርሳ ቀበሌ ወጣቶች እየተደራጁ ብዙ ጊዜ ድጋፍ ወረዳውን ጠይቀው መልስ አላገኙም። ለምን? የቀበሌ ወጣት ግን በጣም ህግ አክባሪ ልማትንና ለውጥ ፈላጊ ነው። ስራ ወዳድና ሰውንም አክባሪ ነው። በቀጣይም እንደማንኛውም ማንኛውም የቀበሌ ወጣት እኩል ቢታይና የተለያየ ስራ እድል ቢፈጠርለት መልካም ነው። ስለዚህ ይህንን ጉዳይ የባካችሁ ትኩረት በመስጠት በእናንተ በኩል ለሚመለከተው መልእክቴን አደርሱልኝ ብለዋል። አድማጫችን መልእክተውን አደርሰናል። ቀጥሎ የዘወትር አድማጫችን ውቤ ታሪኩ መጪው ጊዜና አሳሳቢው የሀገራችን እጣ ፋንታ በሚል ወደ ላኩልን መልእክት እናልፋለን። መልእክታቸው እንዲህ ይላል። የኑሮ ውድነቱ እዚያም እዚህ ብልጭ ድርግም የሚለው የጸጥታ ችግር በአንድነት ተደማምረው ድሮንም ቁልቁል እየተምዘገዘገ የወረደውን የሀገሪቱን ምጣኔ ሀብት ዳግም እንዳያንሰራራ በሚችል ሁኔታ አላሽቆታል። ኑሮ ኢትዮጵያ ውስጥ በረከተ መርግም ሆኗል። ይህን ስል ችግርን ሳልረዳ ቀርቻ አይደለም፣ እረዳለሁ። ቀደም ሲል ኃያላን የነበሩ ሀገራት በዚህ ሂደት ተሽመድምደው ወድቀዋል። አምጦ ድገሙ ቢባል እንደ ኢትዮጵያ ከወደቀበት ያልተነሳ ሀገር አለ ከተባለ ከዓለም ካርታ ተፍቋል ማለት ይቀላል። ራሱን ያልመገበ አገርና ሕዝብ እንደ አገርና ሕዝብ አለ ብሎ ለማለት ሲበዛ ይከብዳል። ከጊዜ ወደ ጊዜ የሚለዋወጠው የዓለም ፖለቲካና የኢኮኖሚ ስርዓት ኢትዮጵያ ላይ ከፍተኛ በትሩን አሳርፏል። ኢትዮጵያ ቀና ስትል የማይኮረብ ኩማት ዳዴ ስትል ወገቧን የማይሰብራት የለም። አሁን ላይ ነገሩ ሁሉ ጠጠር ጠንከር እያለ መጣ እንጂ አብዛኛው ታሪካችን በሸፍጥ የተሞላ እንደሆነ የታሪክ መዛገብትን ያገላብጡ። ያጦታል ብዬ አላሰብም እንኳንና አሁን በተበሳሰበው በተወሳሰበው ዓለም ይቅርና ድሮም ቢሆን መገፋፋቱና መጎሻሸሙ አብሮ የኖረ ታሪካችን ነው። ልዩነቱ አሁን ላይ ሁኔታዎች ሁሉ በዘር ላይ የሚያጠነጥኑ መሆናቸው ነው። ድሮ የነበረ ችግራችን ዘርና ቋንቋ አልነበረም። የነበረው የውስጥ ለውስጥ የስልጣን ሽኩቻ ነበር። ያ ይሁን ከተባለም እንደዚህ እንዳሁኑ በምድሪቱ የሚላስ የሚቀመስ የታጣበት በገበያ ላይ የሸቀጦች ዋጋ የጨመረበት ዘመንም አልነበረም። አሁን ላይ የሚታየው ግን ምክንያቱ ይህ ነው ብሎ ለማለትም ከግምት ውጭ አደርጋል። መንግስትም ለችግሩ መፍትሄ ከመሻት ይልቅ ፍራሽን በፍራሽ ላይ ደራርቦ ለሻልና ተውኛት ቀስቅሱኝ ብሎ የተኛ ይመስላል። ይህ ሁሉ ችግር ከሰማይ የወረደ ቁጣ ሳይሆን መንግስት በራሱ የፈጠረው ችግር እንደሆነም ገለልተኛ ሆኖ ለሚያይ ሰው የተሰወረ ይሆናል ብዬ አላስብም። መንግስት ከተፈጥሮ ክስተት ጋር ተያዥ የሆኑ አደጋዎች ከአቅሜ በላይ ናቸው ቢል እንኳ ሙሉ ለሙሉ እንኳን ባይሆን በከፊል መቀነስ ይችል ነበር። ነገር ግን ያ ሲሆን አይታይም። በየዘመናቱ አምባገነንን በአምባገነን ቀይረናል የሚሉት ጸሐፊው፣ ሁሉም ግን አዎንታዊና አሉታዊ አሻራቸውን ለታሪክ ትተዋል። በእነሱ የተገፋ አብዛኛው ዜጋ ግን ታሪክ አልባ ሆኗል። ታሪክ አለው ተብሎ ቢፈተሽ እንኳ ሌሎች የማይካዱ ነቶች እንዳሉ ሆነው አብዛኛው የስቃይና የመከራ ታሪክ ነው። አዲስ አበባን፣ ሐረርን፣ ድሬዳዋን፣ አዳማን፣ ጎንደርን፣ ከፊል ጎጃም ከተሞችን፣ አብዛኛዎቹን የጉራጌ ዞኖች፣ አርባ ምንጭን ወዘተ ተዘዋውሬ ተመልክቻለሁ። ከተሞች በሰው ብዛት መሸከም እስኪያቀጣቸው ተጥለቅልቀዋል። የስራ እድል የሚፈጥሩ መሠረተ ልማቶች ግን ብዙም አይስተዋሉም። በዚያው ልክ ሀብት ምንጫቸው የማይታወቅ ባለሀብቶች በዝተዋል። አብዛኛው ዜጋ ግን ያለማጋነን ተንሳፏል። ይህ እውነታ ህሊናውን ሞራ የጋረደው የዘመኑ ባለስልጣን ካልሆነ በቀር የችግሩ ገፈት ቀማሽ የሆነው ዜጋ ግን ጠንቅቆ ያውቀዋል። ዞሮ ዞሮ ምንም ይሆን ምን ምንም ተባለ ምንም፣ ትልቁ ጥያቄ መፍትሄው ምንድን ነው ነው። ችግሩ ብዙ እንደሆነ ሁሉ የዚያኑ ያህል መፍትሄውም ብዙ ነው ይላሉ ጸሐፊው። ከብዙ በጥቂቱ ግን በቅድሚያ በዘር ላይ የተገነባው የአስተዳደር ስርዓት አዲስና ሁሉን ዜጋ አካታች የሆነ ፖለቲካና የምጣኔ ሀብት ስርዓት መተካት አለበት። ያካል ሆነ ግን ችግሩ አይፈታም እያልኩ ለዛሬው ልሰናበታችሁ። ቸርግ ጠመን ውቤ ታሪኩ መቶ አለቃ ከሐረር። የዘወትር ተሳታፊያችን ውቤ ታሪኩ በድምፅ ቀርጸው የላኩልን አጠር ያለ ግጥምም አለ። እሱን ተከታትለን ወደ ሌሎቹ የጽሁፍ መልእክቶች እንመለሳለን። እንዴት ልኖር የዓለም ቁንጮ ቀደምት ሀገር መፈጠሪያ የሔዋን ዘር መሰረቷ የማቂ እንዳልነበር ያ ሁሉ አልፎ ዛሬ ሆነች ንብ የሌለው ባዶ ቀፎ ጸጓ ሀብቷ ተትረፍርፎ ላለም ተርፎ ጊዜ ጥሏ ሳት ቆረፍድ ወዟ ረግፎ ትባል ነበር የሚገመጥ ዳቦ እኖራለሁ ደጉን ሁሉ ለእሷ ስመኝ ለፈጣሪ ቅኔ ስዘርፍ ቅኔ ስቀኝ እያለምኩኝ ከሷ በፊት እኔን ያድርገኝ። ፊቷ ከስሎ አይኗ ቀልቶ የእሷን ክፉ ቆሜ ከማይ አልቃሾኝ ከምሎ አይዋይ ቃሌ ቃል ነው ይደፋብኝ ምድር ሰማይ። የእሷን ችግር ጉስቁልና ቆሜ ከማይ ጭንቅ መከራ ፈጣሪ ያሳየኝ ምስጣፈሩ ይቆርጥመኝ።

ዛሬ እንደዚህ ጠፍቶ ፍቅር እንዴት ችዬ ብቻ ለኖር? ውይ ታሪኩ ተልቀ ሀረር መቶ አለቃው ቤታሪኩን እያመሰገንን ቀጣይ መልእክት የደረሰን ደግሞ ስም አይጠቀስ ካሉ አንድ አድማጭ ነው። ሰላም ናችሁ ዶቸበላዎች። መድረሰ አይደርስም፣ ግን እስኪ እንናገረው ሰሚ ካለ የአማራ ክልል ጤና ቢሮ መጀመሪያ ባለሙያው እንደ ባለሙያ እንደ አገልግሎቱ መመደብ ሲኖርበት እነሱ ደስ ባላቸው መስፈርት እየመደቡ አስቸግሩን። ለምሳሌ አስር ዓመት የስራ ልምድ ያለው የጤና ባለሙያ ጤና ጣቢያ እየሰራ ነገር ግን አንድ ዓመት የስራ ባለሙያ ከተመቻቸ ሆስፒታል ይመደባል። ይህ አሰራር ለስራችን ለኑሯችን እንቅፋት ሆነብን። እባካችሁ የክልል ጤና ቢሮ ጠይቁልን። አድማጫችን ባነሱት የምደባ ጥያቄ የሚመለከተውን አካል ለማግኘት ያደረግነው ጥረት አልተሳካም። ይህንን መልእክት ሰምተው ምላሽ ከሰጡ ቅን ለማስተናገድ ዝግጁ ነን። አድማጫችን መልእክቶውን ባየራ መልእክት የደረሰን ከደሴ ነው። ውድ አድማጮች፣ ማህደር ፕሮግራም ዝግጅት ክፍል ከሁሉ አስቀድሜ የከበረ ሰላምታይን ጀባ እያልኩኝ በመቀጠል በዶቸ በለ ጣቢያ ቀደምትና ምርጥ አንጋፋ ጋዜጠኞች መካከል ጋሻ ማኑኤል በረከት አንዱ ነው። እናም ስለዚህ ስመጥር የዶቸ በለ ጋዜጠኛ የምታውቁት ነገር ካለ ብትነግሩኝ እስካሁን ስለ እሱ የሰማሁት ነገር የለም። ካለም በራሱ አንደበት ከሌለ ደግሞ ስለ ስፖርት ከሚያቀርባቸው ዘገባዎች ድምፁን ብታሰሙኝ ደስ ይለኛል። ሲበዛም አድናቂው ነኝ። አመሰግናለሁ። ጠቁራሚን ከደሴ አድማጫችን በጠየቁት መሰረት ስላንጋፋው ጋዜጠኛ አማኑኤል በረከት ከዝግጅት ክፍላችን ያገኘነው መረጃ በጥቂቱ። የዶችቨለ ራዲዮ የረዥም ጊዜ ተከታታዮች በተለይ በስፖርት አዘጋጅነቱ ያውቁታል፣ አንጋፋውን ጋዜጠኛ አማኑኤል በረከትን። የረዥም ዘመን የራዲዮ ጋዜጠኛ ሆኖ ከመስራቱ በፊት መምህር ሆኖ አገልግሏል። በጋዜጠኝነት ስራው ከዲደብሊው የአማርኛ ክፍል በተጨማሪ በብስራተ ወንጌል ራዲዮ ጣቢያ ዓለምን እንይ የሚል ተወዳጅ ዝግጅትም ነበረው። በኢትዮጵያ ቴሌቪዥንም ህዝብና ጤናው የተሰኘ ዝግጅትን ያቀርብ የነበረ ሲሆን በዶችብል ራዲዮ ደግሞ ይበልጥ የሚታወቀው በስፖርት ፕሮግራም አዘጋጅነቱ ነው። የስፖርት ዝግጅት አንጋፋው ጋዜጠኛ ማኑኤል በረከት ጡረታ እስከወጣበት ጊዜ ድረስ ከስፖርት ጋዜጠኝነቱ ባሻገር የአማርኛው ክፍል ኃላፊም ሆኖ አገልግሏል። ጡረታ ከወጣ ከአራት ዓመት ከመንፈቅ ገደማ በኋላ ግን በሚኖርባት ቦን ከተማ አቅራቢያ በምትገኘው ባድሆኔፍ በተባለች ከተማ ባደረበት ህመም በሕክምና ሲረዳ ቆይቶ ግንቦት 14 ቀን 2003 ዓ.ም በ69 ዓመቱ ከዚህ ዓለም በሞት ተለይቷል። ከ40 ዓመታት በላይ በተለያዩ ጣቢያዎች በራዲዮ ጋዜጠኝነት ያገለገለውና በስፖርት ጋዜጠኝነቱ እውቅናን ያተረፈው አማኑኤል በረከት አፈሩ ይቅለለውና ስራውን እጅግ የሚወድ በስርዓት የታነጸ ከሰዎች ጋር በጣም ጥሩ የመግባባት ችሎታ የነበረው በመቻቻል የሚያምን ትሑትና ለጋስ ሰው ነበር ይሉታል፣ አብረውት የሰሩ የሙያ ባልደረቦቹ። አንጋፋው ጋዜጠኛ ነጋሽ መሐመድ ጋዜጠኛ አማኑኤልን በወቅቱ እንዲህ ነበር የገለጸው። አማኑኤል በረከት እኔ ጋሼ ነው የምለው። እንደ ባህሪው ከሆነ ራቢ ቄስ ወይም ሼክ ቢሆን ይሻለው ነበር ምክንያቱም ሁሉንም ሰው እኩል ለማየት ይሞክራል። ይህን የሚያረግ ሰው በዚህ ምድር ላይ መልስ አገኛለሁ ብሎ ሊያስብ አይችልም። ሌላው ጋሻ ማኑኤል እድለኛም ነበረ። ኢትዮጵያ ውስጥ በጋዜጠኝነት በተለይም ደግሞ በራዲዮ ጋዜጠኝነት እውቅናን ያተረፉ ሰዎች ጋራም ሰርቷል። ታታሪ ነበረ። ስለ አንጋፋ ሄዶች በለ ጋዜጠኛ ማኑኤል በረከት ያገኘነው መረጃ ከብዙ በጥቂቱ ይህንን ይመስል ነበር። አድማጫችን ጠቁራሚን አሚል ለጥያቄው መልስ እናገኙ ተስፋ እናደርጋለን። ዘሪሁን ዋሴ የተባሉ አድማጭ በዚህ ሳምንት ይፋ በተደረገው የ2014 ዓ ም የትምህርት ዘመን የ12ተኛ ክፍል መልቀቂያ ሀገር አቀፍ ፈተና ላይ ትዝብታቸውን እንዲህ አካፍለውናል። ሰላምናችሁ ጆቼ በላዎች፣ የ12ተኛ ክፍል አገር አቀፍ ፈተና ከወሰዱ ተማሪዎች መካከል 33 በመቶ ብቻ ከ50 በመቶ በላይ ማምጣታቸውን ትምህርት ሚኒስትር እየገለጸ ነው። ይህም መቶ ሰው ተፈትኖ ሶስት ሰው እንዳለፈ ይቆጠራል። ይህም በጣም የሚያሳዝን ውጤት ነው። በትምህርት አሰጣጡ፣ በትምህርት ስርዓቱና በመማር ማስተማሩ ዙሪያ ያሉ ችግሮች በደንብ ሊፈተሹ ይገባል። መንግስት በትምህርት ጥራት ትውልዱን መታደግ አለበት ብለዋል። አድማጫችን ሐሳበውን ስላካፈሉን እናመሰግናለን። ሀብታሙ የተባሉ አድማጭ ከአዲስ አበባ፣ ኧረ በፈጣሪ ለምንድን ነው እኔን ከአድማጮች ማህደር ያስወጣችሁን ሲሉ ወቅሰውናል። አድማጫችን መልእክት ካለዎት ይጻፉልን ወይም በድምፅ ቀርጸው ይላኩልን። በራችን ሁሌም ክፍት ነው። መልእክቶ ይስተናግዳል። ተክላ ባበራ፣ ዘላለም ጥላሁን፣ ደምስያ አደም፣ ሰሎሞን አቦኃይ፣ ሰቦቃ ቦሩ፣ መምህር ተመስገን ዘገዬ፣ በሪሁን አብርሃ ላይ ከሽረ ትግራይ፣ ሁሴን ሰኢድ ከተውለደሬ ሀይቅ እንዲሁም አብዶ ታደሰ ከደቡብ ወሎ ዞን ወረባቦ በወረዳ ለሰጣችሁን ሀሳብ እና አስተያየት እናመሰግናለን። አድማጮች እንደተለመደው አስተያየቶቻችሁንና መልእክቶቻችሁን በጽሁፍ ወይም በድምፅ ቀርጻችሁ እንድታደርሱን እየጋብዝን የዛሬው የአድማጮች ማህደር ዝግጅት እዚህ ላይ ያበቃል። ፀሐይ ጫኔ ከዝግጅቱ ጋር አብሪያችሁ ነበርኩ። ሳምንት ባልደረባዬ ልደት አበበ በሌላ ዝግጅት ትጠብቃችኋለች። መልካም ጊዜ።